ካውንታቸው አምስት መቶ ሺ ብር እናም የብድር አገልግሎት እና ስድስት ሚሊዮን ብር ከቤት መኪናና ከሌሎች ሕክምና ወጪዎችና አገልግሎቶች ጋር ያገኛሉ። የእድል መንገዱን መለወጥ እንችላለን። ያስፈልጋሉ ያላቸውን መስፈርቶች እንደዚህ ያስቀምጣል። አንደኛ መታወቂያ፣ ሁለተኛ ፎቶ፣ ሶስተኛ የኢትዮጵያ ንግድ ባንክ አካውንት፣ አራተኛ ዝርዝር አድራሻው ቅረብና መቀላቀል ትችላላችሁ ይላል።